voice of America፣ ወደ አዲሱ አበበን እንወስዳቸዋለን። ሳን ሆዜ ካሊፎርኒያ ሰንብቷል። ኢትዮጵያውያን አምባ ካለፈው ቅዳሜ አንስቶ በሳን ሆዜ ካሊፎርኒያ ሲካሄድ የሰነበተው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል ከትላንት በስቲያ ቅዳሜ ተጠናቋል። የአመቱ ክለቦች ደረጃዎችም ታውቀዋል። በዝግጅቱ ላይ የቆየው አዲሱ አበበ ተከታዩን ይዟል። የቨርጂኒያ ቡድን በኔልሰን ማንዴላ ስም የተሰየመውን ዋንጫ አሸንፏል። በቀድሞው የደቡብ አፍሪካ መሪና ጸረ አፓርቴድ ታጋይ በነበሩት ኔልሰን ማንዴላ ስም የተሰየመውን ሰላሳ አንደኛውን የዘንድሮ ዋንጫ አዎ፣ የቨርጂኒያ ቡድን ወስዷል። ሳይጠበቅ ዋንጫ የተሻማው የቶሮንቶ ቡድንም በወቅቱ ጥሩ ጨዋታ አሳይቶ በውጤቱ ቢሸነፍም ተፎካካሪነቱ ግን በተመልካች ዘንድ አድናቆትን አትርፎለታል። የዘንድሮ ዋንጫ መታሰቢያነቱ ለቀድሞው የደቡብ አፍሪካ መሪ ኔልሰን ማንዴላ ነው ብለናል። በእውነቱ ኔልሰን ማንዴላ ስም ወይ ደግሞ ታሪካቸው ስነሳ እጅግ በጣም ነው የሚመስጠኝ። ለእሳቸው ስም ይሄ ነገር በመዘጋጀቱ ፌዴሬሽኑ እጅግ በጣም በእውነቱ እንደ ትልቅ ነገር እንዳደረገ ነው የሚቀሩ የኢትዮጵያን ስም እንዳሰራ ነው። ቀደም ሲል የተናገሩት ሻምበል ጉታ ዲንቃ ይባላሉ። ዋንጫው በሚያውቃቸው በኔልሰን ማንዴላ ስም በመሰየሙ እና ይልቁንም ዋንጫውን ሲሰጡ ምን ስሜት ምን ትውስታ መጣቦ በሚል ጥያቄ መነሻ ነው። ቀደም ሲል ያለውን ቃል የሰጡን ሻምበል ጉታን ማንዴላ በሞቱ ሰሞን ቪኦኤ አቅርቧቸው ነበር እና ይህ ፌዴሬሽን ደግሞ እዚህ አካባቢ ስላገኛቸው በክብር እንግድነት ሰይሟቸዋል። ያኔው እኛ ቪኦኤ ባቀረብናቸው ጊዜ የተናገሩትን ከዛ የተረፈና አሁን ከኢትዮጵያውያኑ ጋር በሰነበቱበት ወቅት የታዘቧቸውን እንዲያወጉን አንዳንድ ነገሮች ጠይቄያቸዋለሁ። በሌላ ጊዜ የማቀርበው ይሆናል። አሁን ወደ ኳሱ ልመለስ። የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን አንድ ወጥ ሆኖ የቡድኖችን ቁጥርም ወደ ሰላሳ አንድ አድርሶ ለሰላሳ አንድ ዓመታት ዘልቋል። ዛሬም ፌዴሬሽኑ ጥለውት ከወጡት ጥቂት መስራች አባላት በቀር ሳይከፋፈል እንዳለ አለ። ግን የአመራርና አስተዳደር ችግር መኖሩ ደግሞ በተለይ ከአንድ አመት በፊት ቅሬታ እየተሰማበት መሆኑ ግልጥ ነው። ሁለት ገላጭ ምሳሌዎችን ለመጥቀስ ይቻላል። አንዱ ባለፈው የመክፈቻ ቀን ሰላሳ አንዱም ቡድኖች አርማቸውን ይዘው በተመልካች ፊት የሚያልፉበት ስነ ስርአት ነበረ። በዚህ ወቅት ወደ ስምንት የሚሆኑ ቡድኖች በዚህ ስነ ስርዓት አልተካፈሉም። ለምን ተብለው ሲጠየቁ በአመራሩ ላይ ተቃውሞችንን ለማሳየት ነው ብለዋል። ለምን ታዲያ በመዝጊያው ቀን ወይም ደግሞ በጨዋታው ጊዜ ጨዋታ አላቆማችሁም ቢባሉም እኛ ፌዴሬሽኑ መከፈሉን ማሳየት ብቻ አንፈልግም፣ ነገር ግን ቅሬታችንን በዚህ መልክ መግለጽ እንፈልጋለን ብለዋል። ሌላው ደግሞ በአመራሩ ዘንድ ቅሬታ መኖሩን የሚጠቁመው በመዝጊያው ቀን ኢስት ዌስት ማለት ምስራቅ ምዕራብ በሚል ተከፋፍለው የፌዴሬሽኑ አመራር አባላት የሚያደርጉት ጨዋታ ነበረ። ያ ጨዋታ በአሁኑ አመት አልተካሄደም። ይህም አንዱ የተቃውሞ መግለጫ መሆኑን ከአንዳንዶቹ ተረድቻለሁ። እዚህ ላይ አንዳንዶች ሰዎች እንደሚናገሩት ፌዴሬሽኑ ይህ በመሆኑ የተከፈለ ሳይሆን በእርስ በርስ አለመግባባት መሆኑን እንዲያውም በሚመጣው ጥቅምት ወር በሚያደርጉ ስብሰባ ሊፈቱት የሚችል መሆኑን ይናገራሉ። ፌዴሬሽኑ እኮ የሕዝብ ነው የሚሉም ስላሉ ቅሬታችንን ለሕዝብ ካሰማን ከዚህ በላይ ምንም ማድረግ አያስፈልግም ብለዋል። በነገራችን ላይ ለዋንጫ የተጫወቱት የቶሮንቶና የቨርጂኒያ ቡድኖች ናቸው። እነዚህ ሁለት ቡድኖች በፌዴሬሽኑ አመራር ካኮረፉት ቡድኖች ውስጥ ናቸው። ነገር ግን ጨዋታቸውን ለማካሄድ ወደ ሜዳ ሲገቡ ሁሉም ተቃቅፈው አንድ ላይ ሆነው ፎቶግራፍ መነሳታቸው አንድ ወይም የአንድነታቸው ምልክት መሆኑ በተመልካች ዘንድ ተስተውሏል። ወጪና ወራጅ ቡድኖች ተለይተዋል። ዋንጫ ያነሳውም እንዳልነው የቨርጂኒያ ቡድን ነው ብለናል። ከሁለተኛ ዲቪዚዮን ደግሞ ኦስትን እና ካልጋሪ ወደ አንደኛ ዲቪዚዮን ከፍ ሲሉ፣ ቺካጎ እና ሳን ፍራንሲስኮ በቀጣዩ ዓመት ሁለተኛ ዲቪዚዮን ውስጥ ወርደው ይጫወታሉ። ፊተኞች ኋለኞች እንደሚል ነው። ሳን ፍራንሲስኮ በነገራችን ላይ በአንደኛ ዲቪዚዮን ውስጥ መቆየት ብቻ አይደለም፣ ሶስት ጊዜ የዋንጫ ባለቤት የሆነ ቡድን ነበር ነበር። ወደ አንደኛ ዲቪዥን ከፍ ያሉት ኦስትንና ካልጋሪ ለሁለተኛ ዋንጫ ተወዳድረው ኦስትን ከዋንጫው ጋር ነው ሀያ አራቱን የአንደኛ ዲቪዥን ቡድኖች የተቀላቀለው። ኦስትን ተክሳስ ክፍለ ሀገር ውስጥ ያለ በፌዴሬሽኑ አመራር መካከል ለተፈጠረ አለመግባባት ከሰበቦቹ አንዱ መሆኑ ይታወቃል። ባጭሩ ኦስትን የምልዓተ ጉባኤውን ወይም የመላ የቦርዱን ይሁንታ ሳያገኝ ከህግ ውጭ ነው የፌዴሬሽኑ ሰላሳ አንደኛ ቲም የሆነው ነው። ዋናው ንትርካቸው በዚህ ነጥብ ዙሪያ በፕሬዝዳንቱና በቅሬታ አሰሚዎቹ መካከል ያለው ክርክር ግራ አጋቢ ነው ማለት፣ አንዱን ሲሰሙት ያፍዝ ሌላውን ያደንግዝ አይነት። ለነገሩ የኦስትን ቡድን ንትርክና አለመግባባቱን አጦዘው እንጂ ተደብቆና እንቆቅልሽ ሆኖ ያለው ዋናው ጉዳይ ሌላ ነው ሌላ። ማንኛቸውም ደፍረው መናገር ያልቻሉት ፌዴሬሽኑ ዛሬም ከውድድሩ በኋላ በኦክቶበር ማለትም በጥቅምት ጠቅላላ ስብሰባ ስለሚያደርግ ተስፋ አለን። በሰከነ መንገድ በሰለጠነ ውይይት ችግሩን ይፈትሷል ተብሎ ተስፋ ይደረጋል። ከዚህ በተረፈ ይሄ ገንዘብ ጠፍቷል፣ ሂሳብ አልተመረመረም፣ ተጠያቂነት የለም ወደ ተረፈ የሚለው ክስ ከፌዴሬሽኑ ጋር ለሰላሳ አመታት የቆየ ሐሜት እንዲያውም የሕዝብን ቁጣ ያስነሳ ጥያቄ ስለሆነ ፌዴሬሽኑ በእርጋታ ተመልክቶ ለዚህ መልስ ሊሰጥ ይገባዋል። በጌታቸው ተስፋዬ አመራሩ ተበላሸ ስለሚባለውም ክስ መልሱ በቡድኖቹ እጅ ውስጥ ነው ያለው። ያም በመጪው ኦክቶበር ወይም ጥቅም ሲሰበሰቡ መፍትሄ ሊሹ ይገባል። አቶ ጌታቸው ተስፋዬን አመራሩን በተመለከተ ግን አንድ ሁለት ነጥቦች ማንሳት ይቻላል። የሜዳና የሆቴል ጉዳይ። ሜዳው ከዚህ ቀደም ዋሽንግተን አይሆንም፣ ዋሽንግተን ውስጥ የተገኘው ሜዳ የሁለተኛ ደረጃ ነው። ስለዚህ ትልቅ ሜዳ ያስፈልጋል የተባለው ምክንያት እዚህ ተመጥቶ እንደ ታየው ሜዳው ከሁለተኛ ደረጃ ትምህርት ቤት ሜዳ ያነሰ ቢሆን እንጂ የበለጠ አይደለም። በሆቴልም በኩል ከዚህ ቀደም በሁለት ሺህ አስር በተደረገ ጊዜ ጥሩ ሜዳና ጥሩ ሆቴል ተገኝቶ ሳለ የአሁኑ ግን ያን የሚወዳደር አለም በመግቢያ ረገድም ችግር አለ ማለት በመግቢያ ዋጋ መጀመሪያ የመክፈቻ ዕለት ሀያ ብር ተከፈለ ቀጥሎ የኢትዮጵያ ቀን ሀያ አምስት ብር ለመኪና መቆሚያ አምስት ብር አምስቱ ብር ከዚህ ቀደም አልተከፈለም የኢትዮጵያ ቀን ለምን ተከፈለ ሲባል ኮሌጁ እንዲከፈል ጠይቆ ነው ተብሏል ያ አምስት ብር በነፍስ ወከፍ የተሰጠው ገንዘብ ለትምህርት ቤቱ ይገባ አይሆን አናውቅም ለመዝጊያው ዕለት ደግሞ ሀያ ብር ነው ከዛ በተረፈ ባዘቦቱ ቀን በየቀኑ አስራ አምስት አስራ አምስት ብር ነው ይሄ ለብዙዎቹ ከባድ ነው ለዚህ ሜዳ ዝግጅት የተሰጠው መግቢያ የበዛ በመሆኑ ብዙዎቹን ቅር አሰኝቷል። ሌላው ነገር የኢትዮጵያ ቀን ነው በኢትዮጵያ ቀን በእውነቱ በዘንድሮው አመት እጅግ ጥሩ ዝግጅት እንደ ተደረገ መግለጥ ያስፈልጋል ከዚህ ቀደም የኢትዮጵያ ቀን ተብሎ እንዲያው ከሙዚቃና ከአንዳንድ ጭውውት በስተቀር የጎላ ወይም ደግሞ ከዚህ ቀደም የተለመደውን ሁኔታ ያልተከተለ ዝግጅት ነበር። ያለፈው አርብ የተደረገው የኢትዮጵያ ቀን ግን ታላላቅ የዚህን ሀገር ባለስልጣናት እንደነማይክ ሆንዳ የሳንሆዜውን ምክትል ከንቲባና ሌላውን ያሰባሰበ የምክር ቤት አባሎችም የተገኙበትና ስለ ኢትዮጵያ ምስክርነት የሰጡበት ቀን ነበር እና የኢትዮጵያ ቀን በዓል ዘንድሮ እጅግ የተሳካለት ነበረ። ለማንኛውም ሰላሳ አንደኛው የፌዴሬሽኑ በዓል በሰላም ተጠናቋል። ህዝብም በቸር ያገናኘን፣ የከርሞ ሰው በለን ተብሎ ተለያይቷል። የከርሞ ሰው በለን አለ በልምድ እንጂ የት የዛሬ አመት እንደሚገናኙ ፌዴሬሽኑ መናገር ከተወ ከአስር አመት በላይ ሆኖቷል። ነገሩ በስርአት ስላልታሰበበት እንጂ በሚቀጥለው አመት የት ህዝቡ እንደሚገናኝ መግለጥ ብዙም አያስቸግርም ነበር። ብዙ ተመልካች የአመት ፈቃዱን አመቻችቶ ስለሚገኝ ለዚያ ለህዝቡ ጥያቄ በቂ መልስ በመዝጊያው ዕለት መስጠት ይቻል ነበር። ወደፊት ፌዴሬሽኑ ይሄን ያደርጋል ብለን ተስፋ እናደርጋለን። በመጨረሻም ከሰሎሞን ክፍሌ ጋር በአየር አብሮ የሰነበተው ፍቅሩ ኪዳኔ ከእኔ ጋር ደግሞ በአካል አብረን ሰንብተናል። የዘንድሮን ውድድር እንዴት አገኘኸው? ምን አስተያየት አለህም? ብየው ነበረ መከራ ዋሽንግተን የሚዘጋጀውን እና ወይም ሜሪላንድ የሚዘጋጀው እና ሌላ ከተማ የሚዘጋጀው ልዩነት አለው። በአሜሪካን ሀገር ብዙ ኢትዮጵያውያን የሚኖሩበት የተወሰኑ ከተሞች አሉ እንደ ዋሽንግተን ወይም እንደ ሲያትል ህን የመሳሰለ በዚህ ያየው ሰው ብዙ ሰው አልነበረ የማለት አስተያየት ሊሰጥ ይችል ይችላል። ግን ዋናው ነገር ተወዳዳሪው ቡድኖች ያው ሁሉም አሉ በዚህም ላይ ያው የኢትዮጵያ በዓል ሲከበር የከተማው በሙሉ አካባቢም ያሉት በሙሉ ተሰብስበው ትናንትና ስታዲየሙን ሞልተውት ነበረ እና ስለዚህ ምንም የጎደለ ነገር የለም። ጊዜ ይህንን ውድድር የምከታተለው ደስ የሚለኝ የሀገሬ ሰዎችን በዚህ በኮዋስቸዋታው አማካይነት ተሰብስበው አንድ ሆነው የሀገራቸውን ባህል በሚያከብሩበት እዚህም ተወልደው ያደጉት የሀገራቸውን ሰንደቅ ዓላማ ይዘው በባህሉ፣ ሙዚቃው ይህን የመሳሰለ ነገር ማየቱ ራሱ ደስ ስለሚለኝ ነው። መቼም እንግዲህ በቀጣዩ ዓመት በዓሉ መካሄዱ አይቀርም በሚል እኔም እንደ ሕዝቡ የከርሞ ሰው ይበለን ብዬ በዚሁ ሰናበታለሁ። ለማንኛውም ቀሪዎቹን እዚህ ፌዴሬሽኑ አካባቢ በበዓሉ ወቅት ማለት ነው ያገኘኋቸውን ነገሮች በሌላ ጊዜ ለማቅረብ እሞክራለሁ። ለዛሬው ከሳንሆዜ ካሊፎርኒያ አዲሱ አበበ ነኝ ለአሜሪካ ድምጽ ራዲዮ።